ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ ገባበሉ በሉ ታክሲው ሞልቷል። ሄኖክ ሰማ እግዚር ነኝ ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ከለ30 ደቂቃዎች ያህል ከጽዮን ግርማ ጋር አብረናችሁ እንዘልቃለን። ሰላም፣ እንደምናመሻችሁ። በዛሬው የጋቢና ጉዞ ወደ አስመራ እናመራለን። የአስመራ ከተማ ነዋሪዎች ከኢትዮጵያ ጋር የተጀመረውን የሰላም ውይይት እንደሚደግፉ ተናግረዋል። በጣም በጣም በጣም መግለጫውም የለኝም። እኔ ኑሬበታለሁ፣ ኢትዮጵያ አስተምሬበታለሁ። እንጠጡ አጠቃላይ ቴክኒክና ቮኬሽናል ስኩል መምህር ነበር። ስሜ ቢኒያም ብርሃነ ገብረጻድቅ እባላለሁ። እኔ የኢትዮጵያ አሰላ የሚባል አካባቢ ነው የተወለድኩት። በህፃንነቴ ከእናቴ ጋር ወደ ኤርትራ ከመጣው በኋላ የኢትዮጵያና ኤርትራ ግጭት በመከሰቱ የአባቴ አድራሻም የለኝም እስካሁን ድረስ አባቴን አላውቀውም ይህ የሰላም ጅማሬ በአጭር ጊዜ አልቆ ሁለቱም አገሮች ወደ ድሮ የነበሩበት እንዲመለሱ እግዚአብሔር ይርዳል ዶክተር አቢይ አህመድ ና ፕሬዚደንት ኢሳያስ አፈወርቂ ይህን የሰላም ጉዳይ በማፋጠናቸው ሊመሰገኑ ይገባል ከአስመራ ከተማ ነዋሪዎች ነው የሰማነው። በኢትዮጵያ የሶስት ቀናት የስራ ጉብኝት ያደረገው በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ የተመራው ቡድን አስመራ ገብቷል። ለፕሬዚዳንት ኢሳያስ አፈወርቂ ከጠቅላይ ሚኒስትር አብይ አህመድ የተላከውን መልእክትና ስጦታም አበርክቷል። ጠቅላይ ሚኒስትር ለኤርትራው ፕሬዚደንት ክቡር ኢሳያስ አፈወርቂ የዘጋጁትን መልእክት በእጅ ሰጥተዋቸዋል። በቀጣይነት በሁለቱ መሪዎች መካከል የሚደረገውን ውይይት በተመለከተ ይሄ በቅርብ ጊዜ የሚሆን ነው። የሁለቱ መሪዎች ግንኙነት፣ ይህንም በተመለከተ መልእክት ልከውላቸዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ወርቅነህ ገበየሁን ነበር የሰማችሁት። የሁለቱ ሀገሮች የሰላም ውይይት የተሳካና በቅርቡ መሪዎቹ ተገናኝተው እንዲወያዩ መንገድ መጠረጉን ተናግረዋል። በአዲሱ የኢትዮጵያ ጠቅላይ ሚኒስትር ከሚካሄዱ የለውጥ እርምጃዎች በተጻራሪ በሀገሪቱ አንዳንድ ክፍሎች የሚታዩ የመብት ጥሰት ድርጊቶች እንዳሳሰቡት የሰብአዊ መብቶች ጉባኤ አስታወቀል። ከቅርብ ጊዜ ወዲህ በተለያዩ የሀገሪቱ ክፍሎች ኑሯቸውን መስርተው ለዓመታት ከኖሩበት ቀዬ የዚህ ክልል ተወላጅ አይደላችሁም በሚል ሰበብ በመቶ ሺዎች የሚቆጠሩ ዜጎች ለዘመናት ከኖሩበት ቀያቸው እየተፈናቀሉ ያሉበት ሁኔታ ዋነኛው ነው። በአዲሱ ጠቅላይ ሚኒስትር ከሚካሄዱ የለውጥ እርምጃዎችን በተመለከተ የሰማችኋቸው አቶ አምሃ መኮንን ነው፣ ጠበቃ ናቸው። ዘገባለን የከፈሉ ለኦሮሞ አርት የሚሆን አሁን ለመጣው ለውጥ በጣም ከፍተኛ ዋጋ የከፈሉ አርቲስቶች እኔም ማከብራቸው ባልተገኙበት እኔ መገኘ ሌላ ነገር ነው ብዬ ተመለስኩ ማለት ነው። እኔ ያስተሳሰብ ከላይ የሰማነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት ከስነ ጥበብ ባለሙያዎች ጋር ባደረጉት ውይይት ሁሉንም ያካተተ አልነበረም ሲሉ የተሰሙ ድምፆች ናቸው። በአንጻሩ በስብሰባው የተሳተፉ ውይይቱ ጠቃሚ እንደነበረ ገልጸዋል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ በድጋሚ ተመልሰን መጥተናል። በቤንሻንጉል ጉሙዝ ክልል ለተቀሰቀሰው ግጭት በገንዘብ የተደለሉ ሰዎች እጅ እንዳለበት የክልሉ ፕሬዚዳንት አቶ አሻላይ ሀሰን አስታወቁ። በዚህ ድርጊት የተጠረጠሩ አርባ ሰዎች በቁጥጥር ስር መዋላቸውን ለሀገር ውስጥ መገናኛ ብዙሀንም አስታውቀዋል። ከቅዳሜ ጀምሮ በክልሉ ተቀስቅሶ በነበረው ግጭት የአስር ሰዎች ሕይወት ማለፉን በማኦ ኮሞ አርባ በአሶሳ ደግሞ አርባ ሰዎች መቁሰላቸውን መዘገባችን ይታወሳል። የክልሉ ፕሬዚዳንት አቶ ግጭቱን ማን እንደቀሰቀሰው የደረሰውን ጉዳት በተመለከተ የሚያጣራ ኮሚቴ መቋቋሙን እና ውጤቱ ውጤቱም ከ ከውጤቱ ከሚገኘው ምርመራ በኋላ ይፋ እንደሚያደርጉ ለአሜሪካ ድምጽ መናገራቸውን መዘገባችን ይታወሳል። በዛሬው ዕለት ያነጋገርናቸው ነዋሪዎች አሶሳ ከተማ ዛሬ መረጋጋት ታይቶባታል ብለውናል። የኤርትራ መንግስት የልኡካን ቡድን በኢትዮጵያ ያደረገው ጉብኝት የሁለቱን ሀገራት ግንኙነት ማሻሻሉንና ለተጨማሪ ውይይቶች ደግሞ መንገድ መጥረጉን የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አስታውቀዋል። የሁለቱን ቡድን ጉብኝት አጠናቆ የልኡካኑ ቡድን ጉብኝቱን አጠናቆ ወደ ኤርትራ ተመልሷል። ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂም በቅርቡ እንደሚገናኙ ይጠበቃል ተብሏል። የአውሮፓ መሪዎች ሩሲያ እንደ አውሮፓውያን አቆጣጠር በ2014 ዓ ምት የዩክሬንን ክሪሚያ ባህረ ገብ መሬት በመውረሯ የተጣሉትን ማዕቀብ ለማራዘም ተስማምተዋል። መሪዎቹ ዛሬ ባወጡት መግለጫ ማዕቀቡ የተራዘመው ለቀጣዮቹ ስድስት ወራት ነው ብለዋል። የአውሮፓ መሪዎች ዩክሬንን አስመልክቶ አጭር ውይይት ካደረጉ በኋላ ከዚህ ውሳኔ የደረሱት በብራ ስልሶ ስብሰባቸው ላይ መሆኑን አንድ ማንነቱ ያልተገለጸ ምንጭ ለፈረንሳይ የዜና አገልግሎት ተናግሯል። ዩናይትድ ስቴትስም በዚሁ ሳቢያ በሩሲያ ላይ ያቀለችው ማዕቀብ ማቆየት እንደምትፈልግ ተዘግቧል። አድማጮች ለሰዓቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርእና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን ጋቢና ቪኦኤ ስ ፕሮስ ቦንሪስ ቀዳሚው ዘገባችን ወደ አስመራ ይሆናል የሚወስደን በኢትዮጵያና በኤርትራ መካከል የተጀመረውን የሰላም ውይይት እንደሚደግፉት ቪኦኤ ያነጋገራቸው የአስመራ ነዋሪዎች ተገልጸዋል። በሌላ በኩል በኢትዮጵያ ለሶስት ቀናት የቆየው የኤርትራ ልዩ የሰላም ልዑካን ቡድን ወደ አስመራ መመለሱ ተገልጿል። በዚህ ታሪካዊ መሆኑ የተገለጸው የሁለቱ ሀገራት የሰላም ውይይት በሀገራቱ መካከል በቀጣይ ስለሚኖረው ዲፕሎማሲያዊና ሰላማዊ ግንኙነት በተመለከተ የተወያዩ ሲሆን የልዑካን ቡድኑ ከፕሬዚዳንት ኢሳያስ አፈወርቂ የተላከ መልእክት ለጠቅላይ ሚኒስትር ዶክተር አብይ አህመድ እንዳደረሱና በመልሱም ከዶክተር አብይ አህመድ ለፕሬዚዳንት ኢሳያስ አፈወርቂ የተላከ መልእክት እንደተቀበሉም ታውቋል። የሁለቱ ሀገሮች የሰላም ጅማሬ ወደ ተሻለ ደረጃ ለማድረስ ጠቅላይ ሚኒስትር ዶክተር አብይ አህመድና ኢሳያስ አፈወርቂ በቅርብ ቀን ተገናኝተው እንደሚወያዩ የኢትዮጵያው የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየሁ ተናግረዋል። ሁለቱ መሪዎች መቼና የት እንደሚወያዩ ግን የተገለጸ ነገር የለም ይለናል ብርሃነ በረኸ ከአስመራ በላከው ዘገባ። በኢትዮጵያና ኤርትራ መካከል የተፈጠረው የድንበር ግጭት ምክንያት ሁለቱ ሀገሮች ላለፉት ሀያ ዓመታት በባላንጣነት ሲተያዩ ከቆዩ በኋላ በአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ የሚመራው የኢህአዴግ ፈጻሚ ጽህፈት ቤት የአልጀርሱን ስምምነትና የዓለም አቀፉን የድንበር ኮሚሽን ያሳለፈውን ውሳኔ ሙሉ በሙሉ መቀበሉን ከገለጸ በኋላ የኤርትራ መንግስትም አፋጣኝ ምላሽ በመስጠት ከሶስት ሳምንት በኋላ የልኡካን ቡድን ወደ አዲስ አበባ በመላኩ በሁለቱ ሀገራት መካከል ተቋርጦ የነበረው የሰላም ግንኙነት በመጀመሩ የሁለቱም ሀገራት ሕዝቦች በደስታ እንደተቀበሉት በመግለጽ ላይ ናቸው። ቪኦኤ ያነጋገራቸው የአስመራ ከተማ ነዋሪዎችም የሰላም ጅማሬው እንዳስደሰታቸውና እንደሚደግፉት ገልጸዋል። ሰላም ከማንምና ከምንም በላይ ለሰው ልጆች ከፈጣሪ የተሰጠ ልዩ ስጦታ እንደሆነ የገለጹት አስተያየት ሰጪ ፈጣሪ የሁለት ሀገሮች ሕዝቦችን እንዲባረክ ተመኝተዋል። ሁለቱም መንግስታት መካከል የሰላም ግንኙነት በመጀመሩ በጣም ነው የምናመሰግነው። ሁለቱም ህዝቦችና ሀገሮች ለረጅም ጊዜ በአንድነትና በፍቅር ሲኖሩ የነበሩ ወንድማማቾች ህዝቦች ናቸው። ሰላም ከማንምና ከምንም በላይ አስፈላጊ ከአምላክ የተሰጠን ልዩ ስጦታ ነው። ስለዚህ አሁንም ይህን የሰላም ጅማሬ በአጭር ጊዜ አልቆ ሁለቱም ሀገሮች ወደ ድሮ የነበሩበት እንዲመለሱ እግዚአብሔር ይርዳል። ዶክተር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ይህን የሰላም ጉዳይ በማፋጠ ሲሆናቸው ሊመሰገኑ ይገባል። አምላክ የሁለት ሀገሮች ህዝቦችን ይባል። ስሜ ቢኒያም ብርሃን ገብረ ጻድቅ እባላለሁ። እኔ የኢትዮጵያ አሰላ የሚባል አካባቢ ነው የተወለድኩት። በሕፃንነቴ ከእናቴ ጋር ወደ ኤርትራ ከመጣሁ በኋላ የኢትዮጵያና የኤርትራ ግጭት በመከሰቱ የአባቴ አድራሻም የለኝም። እስካሁን ድረስ አባቴን አላውቀውም። የአባት ማን ነው የሚባሉት አባቴ አብርሃም ገብረ ጻድቅ ነው የሚባለው። የትውልድ አገሩ እንደርታ ነው የሚባለው። ስለአባቴ የሰማሁ አንዳንድ መረጃዎች አሉ። እስ ስትነግረኝ አንዳንድ ጓደኞች እንደነገሩኝ አባቴ አሰላ ውስጥ ግብርና ሚኒስቴር ቦታ ላይ እንደ ኃላፊ ሆኖ ይሰራ ነበር። ዲግሪ ማስሪት አድጋለው። ከዛ በኋላ ጡረታ ወጥቶ መቀሌ ውስጥ እንደሚኖር ጨውተውኛል። በዚህ መሰረት መቀሌ ውስጥ የሚገኝና ኢትዮጵያ ውስጥ የሚገኝ ህዝብ አባቴና አድራሻ ቪኦኤ ቢልክልኝ በጣም ነው የምደሰተው። በዚህ ተጀምሮ ያለው የሰላም ሀሁ በጣም ነው የተደሰትኩት። ከዚህ በላይ የሰላሙ ጉዳይ ጠናክሮ እንዲቀጥል ነው የምፈልገው። እኔና አባቴ ደግሞ ልንገናኝ በጣም ተስፋ ነው ያደረኩት። እስኪ አሁን አንተ እንግዲህ የሁለቱ ሀገሮች ተስማምተው የድንበሩ ሁኔታ ካለቀ በኋላ እስኪ አንተ የመሄድ ሀሳብና አባትህን ሄደህ የመፈለግ ፍላጎት አለ? አዎ፣ አባቴን ላገኝ በጣም ነው የጓጓሁት። እኔም በጣም ነው የተደሰትኩት። ሁሉም ሚዲያ ከታተለዋለው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረገው የሰላም ጥሪ ነውና የእኛ የኤርትራ ፕሬዚደንት ክቡር ኢሳያስ አፈወርቂ የአስቸኳይ የሰላም ጥሪ በመቀበሉና የልኡካን ቡድኑ በመላኩ በጣም ነው የተደሰትኩት። ከዚህ በላይ ተጠናክሮ ኤርትራ ሕዝቦችና የኢትዮጵያ ሕዝቦች በአንድ ላይ መገናኘቱ እንዲፈጠር ነው የምፈልገው። በመጨረሻም የዚህ የሰላም ሁኔታ ተጠናቆ በሁለቱም ሀገራትና ሕዝቦች መካከል መልካም ግንኙነት እንዲቀጥል ትልቅ ምኞት ተስፋ አለኝ። መምህርት ፀሐይ አልአዛር በበኩላቸው ሁለቱ ህዝቦች የተጣሉበት ሳይሆን የተፋቀሩበት ጊዜ እንደሚበዛ በመግለጽ መጪው ጊዜ ጥሩ እንደሚሆን ተናግረዋል። ለዚህም ላደረሰን አመሰግናለሁ ጌታዬን። በጣም በጣም በጣም መግለጫውም የለኝም። እኔ ንሬበታለው ኢትዮጵያ አሰምሬበታለሁ። እንጠጣ አጠቃላይ ቴክኒክ እና ቮኬሽናል ስኩል መምህር ነበርኩኝ። አሁን እግዚአብሔር ፈቅዶት ይኸው ይህን ነገር ሆነልናል እና ዶክተር አብይ መሐመድ መምጣት ለኢትዮጵያን ብቻ ሳይሆን እንዲሁም ለእኛ እዚህ ላለነው ፍላጎታችንን ከነበረው አንጻር ጋር አብሮ የተዋሃደ ነገር ነውና እግዚአብሔርን አመሰግናለሁ። ለብዙ ዘመናት አብረን የኖርንበትን በባህል በሃይማኖት ምንም መራራቅ ያልነበረን ሰዎች ያንን ነገር ተፈጠረ። ከሃያ ዓመት በፊት እግዚአብሔር ፈቅዶ ደሞ አሁን በዶክተር አብዩ ይህንን ነገር መሆኑ ከመንግስት ፍላጎቱ የኢትዮጵያ መንግስት አሁን የደረሰበትን ፍላጎት ነው። አሁን እኩል የሆነ ፍላጎት እናያለን። የሁለቱም የሚገቡበት ያልስ ቃላትና ሁኔታዎችም እርምጃዎችም እግዚአብሔር ይመስገን ሆኖልናል። ከእንግዲህ አንዳንድ እንደተባለውም ነገሮች ሊኖሩ ይችል ይሆናል ከአስተሳሰብ አንፃር፣ ከዜጎች ከተለያዩ ከኢትዮጵያም ይሁን ከኛ። እኛ ግን የምናውቀው የሁለቱም መዋሀድ ተለያይቶ እንደነበረ የማይመስል አቀባበሉ የኢትዮጵያ መንግስት ስናየው፣ በእኛ ደግሞ እጥፍ አድርገን እንደምንቀበል ነው የምናየው። በጣም ደስ ብሎናል። ወገኖቻችን ናችሁ፣ እንወዳችኋለን። ለወደፊትም ግን ለኤርትራና ኢትዮጵያ ብቻ ሰው ለመላው አፍሪካ ሁለቱም እንደሚያገለግሉ ይታየኛል። የተጣላንበትን ሳይሆን የተፋቀንበትን ዘመን ይበዛል እና ጓደኞችም ኮንግራጁሌሽን ብለውኛል። ለምሳሌ የዓለም ፀሐይ ተንጋ የአሜሪካ ትናንትና ተገናኝታል በስልክ። ኢትዮጵያውያን የእኛ ቤተሰቦችና የእኛ አጋረች መሆናቸን እናውቃለን። ጥሩ ጊዜ ዘመን ይሁንልን። አቶ ስምዖን እነዚህ ሁለት በደም የተሳሰሩ ህዝቦች የደርግ ስርዓትን በጋራ እንደጣሉት ሁሉ በውህደት በመስራት የሀያ ዓመት ሠራቸውን በአጭር ጊዜ እንደሚያከክሱት አስተያየቱን ሰጥተዋል። ስምን ተወልደ እባላለሁ በጣም ደስ የሚል ነገር ነው ይሄ አሁን ተደርጎ ያለው ሰላም ስምምነት በኢትዮጵያ በኩል የመጣ ቅድመ ኩነት ያለውን የኮሚሽን ዶብ የሰጠውን ፍርድ በመቀበል እና በኤርትራ ወገን ደግሞ ጥሩ መልስ በመስጠት ፕሬዚዳንት ኢሳያስ አፈወርቂ ሎጎን በመላኩ በጣም ደስተኛ ነኝ ከጎረቤት ጋር እኛ በተለይ ኢትዮጵያ ኤርትራ ሲባል በደም በሃይማኖት በሁሉም ነገር የተሳሰርን ህዝቦች ነን ከዛ በፊት የነበረውን ደርግን አሸንፈን የነበረውን ስርዓት አጥተተን አሁን ዲሞክራሲ ስርዓት ተተክሎ ሁለቱ ሀገሮች ላይ በኩልብልትና ሲኖሩ በጣም ደስ ይላል። በተለይ በተለይ ጠቅላይ ሚኒስትር ዶክተር አብይ ያደረጉት ትልቅ የሰላም ጥሪ፣ በኤርትራ በኩል ደግሞ የተሰጠው በጎ መልስ በጣም ደስ ብሎኛል። ከአሁን በኋላ ከኢትዮጵያ ጎረቤት ሀገራችን ጋር ጥሩ አድርገን በሰላም በፍቅር በወዳጅነት በብልጽግና የምንሰራበት የጠፋውን ሀያ አመት ትተን ወደሚመጣው አምስት አስር አመት የጠፋውን ሀያ አመት ክሰን በጥሩ በሰላም ሁኔታ እንደምኖር ተስፋ አደርጋለ። በኤርትራ የውጭ ጉዳይ ሚኒስቴር አቶ ዑስማን ሳሌህ ና በፕሬዝደንት ኢሳያስ አማካሪ አቶ የማነ ገብረአብ የተመራው የልኡካን ቡድን በኢትዮጵያ ለሶስት ቀናት ያካሄደውን ታሪካዊ የሰላም ግንኙነት ጨርሶ ወደ ኤርትራ ተመልሷል። የልኡካን ቡድኑ በኢትዮጵያ በቆየበት ወቅት ከፕሬዝደንት ኢሳያስ አፈወርቂ የተላከ መልእክት ለዶክተር አብይ አህመድ እንዳደረሰ ና በሁለቱ አገሮች የሰላምና ቀጣይ የዲፕሎማሲያዊ ግንኙነትን አስመልክተው እንደተነጋገሩ ተገልጿል። ብርሃኔ በርሄ ለአሜሪካ ድምፅ ከአስመራ ብርሃኔ በርሄን እናመሰግናለን ወደ ተከታዩ ዘገባችን እናልፋለን። የኤርትራ መንግስት የልኡካን ቡድን በኢትዮጵያ ያደረገው ጉብኝት በሁለቱ ሀገራት ግንኙነት መሻሻልና ለተጨማሪ ውይይቶች መንገድ መጥረጉን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቁ። የልኡካን ቡድኑ ወደ አስመራ ከተመለሱ በኋላ መግለጫ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየው የሁለቱ ሀገሮች መሪዎች በቅርቡ እንደሚገናኙ እንደሚጠበቅ ተናግረዋል። እስክንድር ፍሌው ተከታዩን ዘገባ አልኳል። በሀያ አመታት ውስጥ ያልታየ መርታ ያሳዩ ሁለት ሳምንታት። የኢትዮጵያና የኤርትራ ባለስልጣናት የሰሞኑ ግንኙነትና ንግግር ደም አፋሳሹን ጦርነት ወደ ኋላ የተወ የሁለት አስርት ዓመታቱን ታሪክም የቀየረ መስሎ ታይቷል። ከ20 አመታት በኋላ ለመጀመሪያ ጊዜ ወደ ኢትዮጵያ የመጣው የኤርትራ መንግስት የልኡካን ቡድን ቆይታም የተሳካ እንደነበር ተገልጿል። በቀጣይ በመሪዎች ደረጃ ለሚካሄደው ውይይትም መንገድ ጠርጓል ነው ያሉት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ሚኒስትሩ ለሀገር ውስጥ የመገናኛ ብዙኃን እንደገለጹት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ በእጅ የሚሰጥ መልእክት በልኡካን ቡድኑ አማካኝነት ልከዋል። ክቡር ጠቅላይ ሚኒስትር ለኤርትራው ፕሬዝደንት ክቡር ኢሳያስ አፈወርቂ የአዘጋጅቱን መልእክት በእጅ ሰጥተዋቸዋል። በቀጣይነት በሁለቱ መሪዎች መካከል የሚደረገውን ውይይት በተመለከተ ይሄ በቅርብ ጊዜ የሚሆን ነው። የሁለቱ መሪዎች ግንኙነት ይህንም በተመለከተ መልእክት ልከውላቸዋል። በተመሳሳይም ይህንን ከሀያ ዓመት በኋላ ይህን ግንኙነት ወደ ሌላ ምዕራፍ የሚወስድ ዓይን የሚከፍት የኤርትራንና የኢትዮጵያን ሕዝቦች እንደገና መልሶ የሚያገናኝ የልዑካን ቡድን ፕሬዚደንት ኢሳያስ በመላካቸው ምስጋና አቅርበዋል። ሌሎች በሁለትዮሽ ግንኙነቶቻችን ወደፊት እንዴት የበለጠ እንደምናጠናክርም ውይይት አድርገናል። እንግዲህ አሁን በአጭር ጊዜ እየተሳካ ያለው ለአመታት ሳይሳካ የቆየው የሁለቱ ሀገራት ግንኙነትና ንግግር መሆኑንም ሚኒስትሩ አብራርተዋል። የክብር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን በግልጽ ለኢትዮጵያ ህዝብ ካሳወቁ ጊዜ ጀምሮ ሁኔታውን ስንከታተል ነበረ። እንግዲህ ከዚህ በፊት በብዙ ጊዜ ለበርካታ ጊዜያት የተሞከረ ጉዳይ ነው። ለበርካታ ከዚህ በፊት የነበሩ የሀገራችን መሪዎች የሞከሩት ነገር ነው። አልተሳካም። ይሄ እስካሁን ይሄ ግን በሳምንታት ውስጥ መልስ የተገኘበት ለኢህአዴግ ስራ አስፈጻሚ ወስነው ክቡር ጠቅላይ ሚኒስትር አብይ ለዘረጉት የሰላም እጅ በፍጥነት ምላሽ የተገኘበት እና ዴሊጌሽኑም እነዚህ የመጡ ሁለት የኤርትራ ከፍተኛ ባለስልጣናትም ያንን መንፈስ ይዘው ነው የመጡት። ያንን የደስታ መንፈስ ይዘው ነው የመጡት እና በእውነት በዚህ አካባቢ በሪጅኑ ላይ ለሰላም ትልቅ ተስፋ የፈነጠቀ ውይይትና ቆይታ ነው ማለት ይችላሉ። በኢትዮጵያ ጉብኝት ያደረገው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህና የፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ የማነ ገብረአብ የሚገኙበት የልኡካን ቡድን ወደ አገሩ ተመልሷል። ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ በቅርቡ እንደሚገናኙ ቢገለጽም የትና መቼ እንደሆነ ግን በይፋ የወጣ መረጃ የለም። ያልተረጋገጡ ምንጮች ለአሜሪካ ድምፅ እንደገለጹት ግን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከሁለት ሳምንታት ባልበለጠ ጊዜ ውስጥ ወደ አስመራ ሊጓዙ ይችላሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ተከታዩ ዘገባችን እዚያው አዲስ አበባ የሚያቆየን ይሆናል። ሰላምና ዴሞክራሲን ለማስከበር የኢትዮጵያ ሕዝብ ተስፋ የጣለበት ሁኔታ በከንቱ እንዳይባክን ባክን ሲል የሰብአዊ መብቶች ጉባኤ አሳሰበ። በአዲሱ ጠቅላይ ሚኒስትር ከሚካሄዱ የለውጥ እርምጃዎች በተጻራሪ በአንዳንድ የሀገሪቱ ክፍሎች የሚታዩ የመብት ጥሰት ድርጊቶችን ዘርዝሮ ሊወሰዱ የሚገባቸውንም እርምጃዎች አክሏል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ልኳል። ሰብአዊ መብቶች ጉባኤ የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ ረፈሩ ላይ በጠራው ጋዜጣዊ መግለጫ ያሰራጨው ጽሑፍ ወቅታዊውን የአገሪቱ የሀገሪቱ ሁኔታ እንደ አንድ የሰብአዊ መብቶች ተሟጋች ድርጅት ተስፋውንና ስጋቱን የገለጠበት ነበረ። በሀገሪቱ የሰብአዊ መብቶች አያያዝ በሀገሪቱ የሰብአዊ መብቶች አያያዝ ወደ ኋላ ተመልሶም አስከፊውን ጊዜ አስታውሷል። ከሦስት ወራት ወዲህ ግን የታየው ለውጥ በዜጎች ልብ ያሳደረውን ተስፋ በዚህ መግለጫው ባጭሩ ዳሷል። በተለይም አዲሱ ጠቅላይ ሚኒስትር በበዓለ ሲመታቸው ዕለት ለሰብአዊ መብቶች መከበር መሥዋዕትነት ለከፈሉ ዜጎች ያላቸውን ክብር መግለጻቸውና ስለደረሰባቸው እንግልትም ይቅርታ መጠየቃቸው በሀገራችን ዴሞክራሲን ማስፈን የሕልውና ጉዳይ መሆኑን መግለጻቸው ጭምር በመልካምነቱ የሚታይ ነው ብሏል። ሰመጉ አክሎም ጠቅላይ ሚኒስትር አብይ አህመድ ባለፉት ጥቂት ወራት የወሰዷቸው እርምጃዎችን በመዘርዘር መንግሥት ሲፈጽማቸው የኖረውን ስህተቶች በማረም ዜጎች ሁሉ ተስፋ እንዲሰንቁ አድርገዋል። ባጭሩ ዶክተር አብይ በሀገሪቱ ታሪክ አዲስ ምዕራፍ መጀመራቸውን የገለጸው ይህ ጽሑፍ ከቅርብ ጊዜ ወዲህ የሚታዩትን አፍራሽ እርምጃዎችን ይህን ተስፋ ያጨልማሉ የሚል ሥጋት እንዳደረበት አልሸሸገም። የሰመጉ ሥራ አስፈጻሚ ኮሚቴ ሰብሳቢ አቶ አምሃ መኮንን። ይሁን እንጂ ይህን አጓጊ ሁኔታ ሊያደበዝዙ ወይም ሊቀለብሱ የሚችሉ ሁኔታዎች መታየታቸው ድርጅታችንን በእጅጉ ያሳስበዋል። በዚህ ረገድ በዋናነት ከሚጠቀሱት ችግሮች ውስጥ አሁን እየታየ ያለውን መልካም ጅምር በሚጻረር መልኩ ከቅርብ ጊዜ ወዲህ በተለያዩ የሀገሪቱ ክፍሎች ኑሯቸውን መስርተው ለዓመታት ከኖሩበት ቀዬ የዚህ ክልል ተወላጅ አይደላችሁም በሚል ሰበብ በመቶ ሺዎች የሚቆጠሩ ዜጎች ለዘመናት ከኖሩበት ቀያቸው እየተፈናቀሉ ያሉበት ሁኔታ ዋነኛው ነው። ይኸው መግለጫ እንደሚለው ከሆነ ሰመጉ የአስቸኳይ ጊዜ አዋጁ ጥሎበት በቆየው ገደብ እና ባለበት የበጀት እጥረት ምክንያት እስካሁን ሙሉ የመስክ ምርመራ ለማድረግ ባይችልም ዜጎች ከተፈናቀሉባቸውና በስደት ከሰፈሩባቸው አካባቢዎች ባሰባሰበው መረጃ ተፈናቃይ ዜጎች ለከፍተኛ የሰብአዊ ቀውስ ተጋልጠዋል ብለዋል። ኢትዮጵያም በዓለም ላይ በየሀገራቸው ዜጎቻቸው ከፍተኛ ቁጥር ተፈናቅለው ካሉባቸው አገሮች አንዷ እንደሆነችም መግለጫው አመልክቷል። አቶ አምሀ መኮንን፣ ከእነዚህም መካከል ከቤንሻንጉል ክልል በኃይልና በግዳጅ በርካታ ዜጎች ቤት ንብረታቸውን ለቀው ተፈናቅለው በባህር ዳር ከተማና በተለያዩ አካባቢዎች በችግር ላይ ሲሆኑ ጥቃቱ እና ማፈናቀሉ አሁንም እንደቀጠለ ነው። በደቡብ ክልል ጌዲዮና ጉጂ መካከልም ለረጅም ዓመታት ያልተፈቱ አስተዳደራዊና የተለያዩ ጥያቄዎች ምክንያት በርካታ የጌዲዮ ተወላጆች ሀብት ንብረት ላይ ጉዳት ደርሷል። በርካቶችም ከቤት ንብረታቸው እንዲፈናቀሉ ተደርገዋል። በጨለለቅቱ የጌዲዮ ተወላጅ ያልሆኑ ዜጎችን ከከተማው እንዲወጡ ከፍተኛ ጫና እየተፈጠረባቸው ይገኛል። ከቄለም ወለጋና ከቡነ በደሌ ዜጎች ከመኖሪያቸው ተፈናቅለዋል። ሰመጉ ጠቅላይ ሚኒስትሩ ይህን ድርጊት ለማስቆም እያደረጉ የሚገኙትን ጥረትም የዘነጋ አይመስልም። በዚህ ረገድ ክቡር ጠቅላይ ሚኒስትሩ መፈናቀሎቹ በደረሰባቸው አካባቢዎች በአካል በመገኘት ጭምር ድርጊቱን በጠንካራ ቋንቋ ማውገዛቸው እንደተጠበቀ ሆነው በተቋም ደረጃ ግን የፌዴራልም ሆነ የክልል መንግስታት ይህን ሕገ ወጥ የማፈናቀል ድርጊት ለማስቆም በቂ ጥረት ሲያደርጉ አልታዩም። ለደረሰው ሰብአዊና ቁሳዊ ውድመት ኃላፊነት የሚወስድም ሆነ ሰብአዊ እርዳታ የሚሰጥ አቅም ያለው የመንግስት አካል እስካሁን አልተገኘም። እነዚህ በሀገሪቱ የተለያዩ ክፍሎች የሚታዩ አሉታዊ አዝማሚያዎችና ባለፈው ቅዳሜ ሰኔ 16 ቀን 2010 ዓ ም በመስቀል አደባባይ ለለውጡና ለጠቅላይ ሚኒስትር አብይ አህመድ ያለውን ድጋፍ ለማሳየት በወጣው ሕዝብና በጠቅላይ ሚኒስትሩ ላይ የተቃጣው ጥቃት ያሳደረበትን ስጋት በሰፊው አብራርተዋል። እነዚህ አሉታዊ አዝማሚያዎችም ሊገቱ የሚችሉበትን መንገድ አመልክተዋል። አቶ አምሃ መኮንን ለሀገራችንና ሕዝቦቿ ስር የሰደዱ ችግሮች እስካሁን ከተወሰዱት የለውጥ እርምጃዎች የዘለለ ዘላቂ እና ሁሉ አቀፍ መፍትሄ እንደሚያስፈልግ ሰመጉ አበክሮ ያስገነዝባል። ለሰብአዊና ዲሞክራሲያዊ መብቶች መከበር ብሎም ለብሔራዊ እርቅ ያደርሳል ብሎ ሕዝብ ተስፋ ያደረገው አጋጣሚ እንዳይባክን ከመንግስት ብዙ የሚጠበቅ ቢሆንም ሌሎች አካላትም የበኩላቸውን ገንቢ ሚና ሊጫወት እንደሚገባ ሰመጉ ያሳስባል። መግለጫው በዚህ አኳያ መንግስት፣ ሲቪል ማህበረሰቡ፣ ተፎካካሪ ፓርቲዎችና በአጠቃላይ የኢትዮጵያ ሕዝብ በየግላቸው ይጠበቅባቸዋል ያላቸውን እርምጃዎች ጠቃቅሰዋል። ሰብአዊ መብቶች ጉባኤ በኢትዮጵያ ለሰብአዊ መብቶች መከበር ለዴሞክራሲ ሥርዓት መስፈንና ለሕግ የበላይነት ላለፉት ሃያ ስድስት ዓመታት ሲታገል የኖረ ኢትዮጵያዊ ድርጅት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት ከስነ ጥበብ ባለሙያዎች ጋር ያደረጉት ውይይት ሁሉን ያካተተ አልነበረም ሲሉ አንዳንድ የመድረክ ሰዎች ተናገሩ። በአንጻሩ በስብሰባው የተሳተፉ ባለሙያዎች ጠቅላይ ሚኒስትሩ የስነ ጥበብ ሰዎች ለማህበረሰብ ብልጽግና ለፈጠራ ስራ መስፋፋትና መጎልበት የሚኖራቸውና ሊኖራቸው ይገባል ባሏቸው ጉዳዮች ላይ ሰፊ ገለጻ ማድረጋቸውንና ጠቃሚ ሆኖ እንዳገኙት እየተናገሩ ነው። መስታወት አራጋው ዝርዝሩ ነው ይዛለች ዛለች። ከትላንት በስቲያ በርካታ በጥበብ ስራ ላይ የሚገኙ ሙያተኞች ጠቅላይ ሚኒስትር አብይ አህመድ የሰጡትን ሙያዊ ገለጻ በቤተ መንግስት በመገኘት አድምጠዋል። በርካቶቹ ታዳሚዎች በጠቅላይ ሚኒስትሩ ገለጻ ደስተኛ መሆናቸውንም ተናግረዋል። በአንጻሩ ሁሉንም ሙያተኞች በኩል ያሳተፈ ጥሪ አይደለም በማለት ቅር የተሰኙ ሙያተኞችም ነበሩ። አጫሉ ሁንዴሳ በሙዚቃው ሙያው ለለውጥ ከፍተኛ እንቅስቃሴ በማድረጉ ይታወቃል። ጠቅላይ ሚኒስቴሩ ስህተት ሳይሆን ይሄ የባህልና ቱሪዝሙ ስህተት ነው። በሀገራችን ላይ እየመጣ ያለውን ለውጥ ባልተለመደ መልኩ ነው እንግዲህ የሀገራችን ብሔርና ብሔረሰቦችን በእኩል አይነት መደመር የሚለውን ነገር ለመጠላ ዜማ እየተጠቀመው ነው ጠቅላይ ሚኒስቴሩ ታሪፍ ሆኖ ሳለ ግን ይሄ ነገር ያልገባቸው ብዬ ነው የማስበው። እኔ ሲጀመር አጠራሩ ትክክል አልነበረም። ከነገ ሁለት ሰአት ጠዋት እንደ ኢትዮጵያ አቆጣጠር አርቲስቱን ለመጋበዝ እየተደወለልን ያለው ግን አመሻሹ ላይ ወደ አስር ሰዓት እና አስራ አንድ ሰዓት አካባቢ ነው። ሁሉ ነገር አካሄድ ሊኖረው ይገባ ነበረ። አጠራሩም በስልክ ደውሎ ያናገረኝም አካ ትክክል አልነበረም አወራሩ ዞሮ ዞሮ በንጋታው ግን እኔ ከተጠራው አልቀረብዬ እዛ ሲሄድ ያየሁት ነገር ጥሩ አይደለም። ከኦሮሞ አርቲስት ከአራት እና ከአምስቱ አንበልጥም። ሌላው ግን የቲያትር ቤት ሰራተኛ ሰአል፣ ምኑ ምኑ እያንዳንዱ አለ እና ይሄ ነገር ምንድን ነው ብዬ ሳስብ አልተመቸኝም። እና ስለዚህ እኔ ለምሳሌ በላይ ብዙ ሰክሪፋ የከፈሉ ለኦሮሞ አርት የሚሆን አሁን ለመጣው ለውጥ በጣም ከፍተኛ ዋጋ የከፈሉ አርቲስቶች እኔም ማክብራቸው ባልተገኙበት የኔ መገኘት ሌላ ነገር ነው ብዬ ተመለስኩ ማለት ነው። የእኔ አስተሳሰብ ያመንኩበትን ያደረግኩት። ዞሮ ዞሮ ግን አሁን ባለው ተጨባጭ ሁኔታ የፌዴራል ባህልና ቱሪዝም ሚኒስቴሯ ይቅርታ ጠይቋል። ዞሮ ዞሮ ይሄ ነው ፕራይም ሚኒስቴሩ ምንድን ነው ያደረጉት? ለባህልና ቱሪዝሙ ነው የጻፉት። የአንዳንዱ ነገር ፕሮሲጀር አለው። የፌዴራል የባህልና ቱሪዝም ሚኒስቴሩ የግድ የኦሮሚኛው አርቲስት ማን ነው፣ በኦሮሞ ህዝብ የሚወደደው? ማነው ጥሩ ስራ የሰራው ያልሰራው የሚለውን የማወቅ ግዴታ አለበት ወይ? ትግርኛውን ወይ ጉራግኛውን ወይ የምኑን? ግን እያንዳንዱ ክልል የራሱ የሆነ የክልሉ ባልና ቱሪዝም አለው። በዛ በኩል አርቲስቶቹን ማግኘት ይቻል ነበረ። እዛ ቦታ ላይ ሲሄድ በሚገርም ፍጥነት እኔ እንዳልኩ ሻው ማለት ለምሳሌ አሁን የኦሮሞን አርቲስቶች ለማግኘት በክልሉ ባልና ቱሪዝም ማግኘት ይቻል ነበረ። ምክንያቱም የፌዴራል ባልማርሲዝም ግዴታ ስላለበት ስለሌለበት ሁሉንም የማወቅ ግን የቲያትር ቤት ሰራተኞቹ፣ ተወዛዋዡ፣ ሙዚቃ አቀናባሪው፣ ምኑ እያንዳንዱ ነገር ግን እንዴት ነው የተጠራው ብዬ ስጠይቅ በሀላፊዎቻቸው ለሀላፊዎቻቸው ተደውለው በሀላፊዎቻቸው ነው ያገኘኋቸው እኛንም ደግሞ በዛ በኩል ማግኘት ይቻል ነበረ። ስለዚህ ይሄ ነገር ጥሩ ነገር አይደለም። መስተካከል ያለበት መንገድ ደግሞ አድሬስ ማድረግ ስላለብኝ ነው። እኔ ተመልሼ የሄድኩት እንጂ ግቢ ውስጥ እንዳ እንዳልገባ ምናምን የተከለከልኩበት ምንም አይነት ምክንያት የለም። ዳዊት ይፍሩ በቀድሞ የሮሃ ባንድ የሙዚቃ ቡድን ውስጥ በኪቦርድ ተጫዋችነት ያገለገለ አንጋፋ ሙዚቀኛ ነው። ለበርካታ ዓመታትም የሙዚቀኞች ማህበር ስራ አስኪያጅ በመሆን አገልግሏል። ኪነ ጥበብ ባለሙያዎች በሙሉ ተሰብስበው ጠቅላይ ሚኒስትሩ በቃ ትምህርት ትምህርታዊ የሆነ ነገር ነው። ኪነ ጥበብ ምንድን ነው? ኪነ ጥበብን የሚሰራው ማን ነው? አድማጩ ማን ነው? እንደዚህ አይነት እንደው ሰፊ የሆነ ትምህርት ነው። ከዛ በኋላ ግን ለጥያቄና መልስ ሰአቱ አልበቃም እና በዚህ ነው የተለያየ ነው። የኪነ ጥበብ ባለሙያ እንደምታውቂው ነው ሰርቶ በልቶ መኖር አለበት። እና በመንግስት በኩል እንግዲህ እነዚህ እነዚህ ካልተመቻችሁ ሆነ ብሎ ታጥቆ ካልሰራ በስተቀረ አሁንም የድሮ አይነት ድህነት በጥበበኛው ላይ ይቀጥላል የሚል ፍራቻ ነው ያለኝ። በክብር ተጠርቼ ከተገኘሁበት በማላውቀው ምክንያት ከጠቅላይ ሚኒስትሩ ገለጻ እንድነሳና እንድወጣ ተገድጃለሁ የምትለው ተዋናይና ደራሲ አስቴር በዳኔ ምክንያቱን ለማወቅና መብቴን ለማስከበር ጥያቄን ለጠቅላይ ሚኒስትር ቢሮ አቀርባለሁ በማለት ትናገራለች። ገብቼ ነበር ተጠርቼ እንደ ወጣ ተደርጃ ያለሁ ብዬ ጻፍኩኝ እና በጣም ከፍተኛ መነጋገሪያ ሆነ። ሳላስበው እንደዚህ ይጋናል ብዬ አላሰብኩም። ከዛ ሬዲዮ ላይ ጠየቁኝ። ሬዲዮም ላይ ያለውን ነገር ነገርኳቸው እና አሁን ሶሻል ሚዲያ ላይ የማየው ነገር ነገሩን የተለያየ አቅጣጫ ለማስያዝ ጥረት እያደረጉ ስለሆነ አሁን እኔ ምንድን የወሰንኩት የጠራውን አካል በምን ምክንያት ውጪ እንደተባልኩኝ፣ ያን ያደረገው ሰው ማን እንደሆነ ኃላፊነቱን የሚወስደው እንዲነግሩኝ በደብዳቤው ለመጠየቁ ስ ያለሁ የሙዚቃ አቀናባሪው ወንድሜን ሀሰፋ በጠቅላይ ሚኒስትሩ ሙያዊ ገለጻ ላይ ተገኝቷል። ሙያው ትኩረት ማግኘቱ መልካም ጅምር ነው ይላል። ኢቬንቱ የነበረው እንደ ወርክሾፕ ነገር እና እሳቸውም ከጥበብም ጋር ያላቸው ለጥበብም ያላቸው አንደርስታንዲንግ እንደምታውቂው እንግዲህ የኤኒ ኪነ ጥበብ ፋይናንስ ይሁን በምንም ይሁን ብዙ ተጠቃሚ አይደለም። ኢግኖር የተደረገ ኢንዱስትሪ ነው እና ቱ ላይም መንግስትም ትኩረት ሰጥቶ አብሮ እንደሚሰራ አርትም ያለው ካራክተር ምን እንደሆነ፣ አርት ያለው ተጽዕኖ ምን እንደሆነ፣ እንዴት ማህበረሰብ ላይ ቼንጅ ማድረግ እንደሚችል እነዚህ እነዚህን የራሳቸውን አንደርስታንዲንግ ያው እንደ ወርክሾፕ የሰጡን እሳቸው። ሶ ያው እንደ ሞቲቬሽን ነገር ነው እንደ ማነሳሳት አይነት ነገር አለው። የምርም እንደዚህ አይነት ፊሊንግ ፈጥሮብኛል። ጥሩ ነው በጣም። የሆነ ገብቶሻል። ምሳሌ ሲያደርጉ የነበሯቸው አርቲስቶች ለምሳሌ ዘፋኞች፣ ለምሳሌ ከውጭ እነ ቦማሬ የሁለት ሀገር ፕሬዚደንቶች እንዴት በዘፈኖቹ ሲያስታርቅ እንደነበረ አፓርታይድ ላይ የፈጠረው ተጽዕኖ። ስለዚህ በእኛ ዘርፍ በሙዚቃ ሙዚቃ ይህን ያህል ፓወር አለው መገደብ የለበትም የሚል ነገሮችን ነው ያስቀመጡት። አሪፍ ነው። እኔ በጣም በጥሩ አይን ያየውት። በርካቶቹ የጥበብ ባለሙያዎች በጠቅላይ ሚኒስትር አብይ አህመድ ገለጻ መደሰታቸውንና ለሙያው ትኩረት መሰጠቱ በራሱ ከፍተኛ የስራ ተነሳሽነት እንዳሳደረባቸው ተናግረዋል። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ አቶ የማሐሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኤም በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማ ጊዜርነን። ዝግጅታችንን በቴክኒክ የመራው ሞክቢል ያበሮ ነው። መልካም ምሽት። በነገው ጉዞ እንገናኝ።